na gambula nagajana nake ansolala khete ye ya amerika dims radio tabiana በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የዕለተ እሁድ መስከረም 17 2013 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። እንደምን ውላችሁ አመሻችሁ፣ የተከበራችሁ አድማጮች። ለክርስትና እምነት ተከታይ አድማጮቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላለን። የመስቀል በዓል ከሃይማኖታዊ በዓልነቱ በተጨማሪ የሕዝብ መገናኛና የአብሮነት ማድመቂያ ከሚሆንባቸው ስፍራዎች በቀደምትነት በሚጠራው የጉራጌ ዞን እንዴት ደምቆ እንደሚከበር የሚያወሳ እንግዳ ይዘናል። ከእናትና ከአባት ምርቃት የምትወስድበት የወለደ የምትጠይቅበት የሞተ ሰውን ሐዘን የምትደርስበት እቺን አንድ ዓመት ጠብቀ ስለሆነ መስቀልን ምክንያት አድርገ ነው የምትገባው። አሸናፊ ተስፋዬ ይባላል። ተወልዶ ያደገበት ባህልና ወግ እንደመሆኑ ደግሞም እንደ ጋዜጠኝነት ባለሙያነቱ ያብራራልናል። ከዜና በኋላ እንጠብቀው። ኢትዮጵያ ውስጥ ማህበረሰቦች የሃይማኖት በዓላትን እንዴት አብረው በፍቅር ሲያከብሩ እንደኖሩ የሚያሳይ ቅንብርም እናስከትላለን። ወጣቶችና የፖለቲካ እንቅስቃሴዎች ሌላው ለዛሬ የያዝነው ውይይት ይሆናል። ኦሮሚያ ክልል ውስጥ የሚያመስ ወጣት ጉያ ነው። ረ ምን ማለት ነው? እንዳንዱ ወጣት እየሰበሰብ መንገድ ላይ አንተ ጥያቄ ያሹ ጥያቄያቱ ተመሳሳይ መልስ ይገኛል ብሎ ማሰብ በራሱ ይተሳሳፈ። ስለዚህ ኦርጋናይዜሽን የለም ጥያቄው አይደለም። አቶ በፍቃዱ ኃይሉ ይባላሉ። የመብቶችና የዲሞክራሲ እድገት ማዕከል ዲሬክተር ናቸው። እነዚህን ይዘን ከእናንተ ጋር እስከ አራት ሰዓት ድረስ እናመሻለን። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። የምናስቀድመው የዓለም ዜና ይሆናል። መልካም ምሽት እንደምናመሻችሁ አድማጮች፣ የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የመስቀል በዓል በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ በመላ አገሪቱ ተከበረ። ወትሮ በአዲስ አበባ መስቀል አደባባይ በድምቀት ይከበር የነበረው የመስቀል ደመራ በዓል ዘንድሮ የኮሮና ቫይረስ ስርጭትን ለመግታት በሚል የጥሪ ካርድ በደረሳቸው ጥቂት ታዳሚዎች ብቻ የተከበረ ሲሆን በዛሬው እለት የመስቀል በዓልም በተመሳሳይ በጥቂት ሰዎች ተከብሮ ውሏል። በተጨማሪም በአገሪቱ በሚገኙ የተለያዩ ከተሞችም በዓሉ ሃይማኖታዊ ስርዓቱን ጠብቆ መከበሩ ታውቋል። የፌዴራል ፖሊስ በዓሉን ለመረበሽ እንደታቀደ መረጃው ደርሶኛል ሲል የቅድመ መከላከል ዝግጅት መደረጉን በመግለጽ ማስጠንቀቂያ መስጠቱ አይዘነጋም። ዛሬ ከየ አካባቢው ባገኘነው መረጃ መሰረት በዓሉ በሰላም ተከብሮ ተጠናቋል። የጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ትላንት ማምሻውን ባወጣው ሪፖርት በህንድና በዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ቁጥር አሻቅቧል። ባለፉት 24 ሰዓታት ውስጥም በህንድ 86054 ሰዎች በቫይረሱ ሲያዙ በዩናይትድ ስቴትስ ደግሞ 554 ሰዎች በቫይረሱ ተይዘዋል። የኮሮና ቫይረስ ወረርሽኝ ዩናይትድ ስቴትስን የተለያዩ ግዛቶች ማዳረስ ከጀመረ በኋላ የማይጋለጥ አካባቢ የተባለውን የሰሜን ምስራቁን፣ የደቡብንና የምዕራቡን ክፍል አዳርሷል። አሁን ደግሞ ሰሜንና ደቡብ ዳኮታ እንዲሁም አዮና አዮናና ዊስከንሰን ቫይረሱ ከፍተኛ ጉዳት አድርሶባቸዋል። አውሮፓ በሁለተኛ ዙር የቫይረሱ ወረርሽኝ ልትጋለጥ ትችላለች የሚል ምልክቶች መታየት በመጀመራቸው የአህጉሪቱ አንዳንድ መንግስታት በነዋሪዎችና በንግድ ተቋማት ላይ የእንቅስቃሴ ገደብ መጣል ጀምረዋል። የፈረንሳይ ብሔራዊ ዶክተሮች ምክር ቤት ኃላፊ ሁለተኛው ዙር የኮሮና ቫይረስ ስርጭት እኛ ካሰብነው በላይ በፍጥነት እየመጣ ነው ብለዋል። ፓትሪክ ቦቴ የተባሉ እኚህ ኃላፊ አሁን ካለው ሁኔታ ምንም የሚለወጥ ነገር የማይኖር ከሆነ ረዘም ላለው በመኸርና በክረምት ወራት በአብዛኞቹ የፈረንሳይ ግዛቶች ቫይረሱ በከፍተኛ ፍጥነት ይሰራጫል ብለዋል። በዚህም ምክንያት በሚፈጠረው የፍላጎቶች መጨመር የጤና ተቋማቱን የአሰራር ስርዓት ያውከዋል የሚል ስጋታቸውን አካፍለዋል። በፈረንሳይ ባለፉት 24 ሰዓታት አስራ አራት ሺህ ሰዎች የኮሮና ቫይረስ ተገኝቶባቸዋል። በሌላ በኩል አዲስ የተላለፈውን እቤት ውስጥ የመቀመጥ መመሪያ የተቃወሙ የአፍና አፍንጫ መሸፈኛ ጭምብል ያላጠለቁ ተቃዋሚዎች ትላንት በለንደን አደባባይ ላይ ተቃውሞ አካሂደው ነበር። ፖሊስ ሰልፈኞቹን የበተነ ሲሆን 16 ሰዎችን ደግሞ አስሯል። በአጠቃላይ በመላው ዓለም ሰላሳ ሶስት ሚሊዮን ሰዎች በኮሮና ቫይረስ ተይዘዋል። ከዚህ ውስጥ ከፍተኛ ቁጥር የተመዘገበው በዩናይትድ ስቴትስ ሰባት ሚሊዮን ሰዎች ሲሆኑ በህንድ ስድስት ሚሊዮን እንዲሁም በብራዚል ወደ አምስት ሚሊዮን ሰዎች በቫይረሱ ተይዘዋል። ፕሬዚዳንት ዶናልድ ትራምፕ ዳኛ ኤሚ ባሬትን ለጠቅላይ ፍርድ ቤት ዳኝነት በእጩነት አቀረቡ። የሊብራሏ የጠቅላይ ፍርድ ቤት ዳኛ ሮት ቤደር ግንስበርግ ሕይወት ማለፍ የፈጠረው የጠቅላይ ፍርድ ቤት የዳኝነት የስራ ቦታ ክፍተት ስድስት ሳምንታት ከቀረው ምርጫ አስቀድሞ ወጋ ጥባቂዋን ዳኛ ኤሚ ኮኒ ባሬትን በእጩነት እንዲያቀርቡ ለፕሬዚዳንት ዶናልድ ትራምፕ እድል ሰጥቷቸዋል። ፕሬዚዳንቱ ትላንት ማምሻውን በዋይት ሀውስ በሮዝ መናፈሻ ውስጥ ዳኛ ኤሚን በእጩነት ሲያቀርቡ በሀገራችን ውስጥ እጅግ ብሩህ የሆነ አዕምሮ እና ከፍ ያለ የህግ እውቀት ካላቸው ሰዎች አንዷ ነች ብለዋል። ለህገ መንግስቱ የማይታጠፍ ታማኝነትና ከፍተኛ ብቃት ያላት ባለሙያ ሲሉም አክለዋል። በሌላ በኩል በዛ ያሉ አሜሪካውያን የሰጡት ድምፅና ዴሞክራቶች በሰጡት አስተያየት ህዳር ላይ በሚደረገው ምርጫ አሸናፊ የሆነው ፕሬዝዳንት የጠቅላይ ፍርድ ቤቱን ዳኛ ይምረጥ የሚል ፍላጎት እንዳለ ተጠቅሶ ከቪኦኤ ጥያቄ ቀረበላቸው። ፕሬዝዳንት ዶናልድ ኤሚን የሚያውቋት አይመስለኝም የሚል ምላሽ ሰጥተዋል። አያይዘውም ከምርጫው በፊት መጠናቀቅ ያለበት ጉዳይ ነው ብለዋል። በፕሬዝዳንት ዶናልድ ትራምፕ እጩ ሆነው የቀረቡት የአርባ ስምንት ዓመቷ የሰባት ልጆች እናት ዳኛ ባሬት ሹመት ተቀባይነት የሚኖረው በሕግ መወሰኛ ምክር ቤት መጽደቅ ከቻለ ብቻ ነው። የየመን ተፋላሚ ኃይሎች የተቋረጠውን የሰላም ስምምነት ለማስቀጠል አስራ አምስት ሳውዲ አረቢያውያንን ጨምሮ ከአንድ ሺህ በላይ እስረኞችን ለመለዋወጥ የሚያስችል ስምምነት ዛሬ ስዊዘርላንድ ላይ ማድረጋቸውን የተባበሩት መንግስታት ምንጮችን ጠቅሶ ሮይተርስ ዘግቧል። ላለፉት አምስት አመታት ሲታገሉ የቆዩት በሳውዲ አረቢያ መራሹ የጥምረት ኃይሎች የሚደገፈው የየመን ማዕከላዊ መንግስትና የሀውቲ አማጽያን እንደ አውሮፓውያን አቆጣጠር በሁለት ሺ 2018 መጨረሻ አካባቢ በሁለቱም በኩል 15 ሺ እስረኞችን ለመለዋወጥ ስምምነት ላይ ደርሰው የነበረ ቢሆንም ስምምነቱ ሳይተገበር ቀርቷል። ሁለቱም ወገኖች ዛሬ ባደረጉት ስምምነት ግን 1 ሺ 81 እስረኞችን ለመለዋወጥ ተስማምተዋል። የፈረንሳይ ባለስልጣናት አርብ ዕለት ሁለት ሰዎችን በስለት በመውጋት ተጠርጥሮ የተያዘው ግለሰብ ጥቃቱ የታለመው ፓሪስ ከተማ ውስጥ በስላቅ ስራዎች የሚታወቀው የቻርሊ ሄብዶ መጽሔት አዘጋጆች ላይ እንደነበርና በስህተት ሌሎች ላይ ማድረሱን መግለጹን አስታወቁ። ድርጊቱን ፈጽመዋል በሚል የተጠረጠረው ግለሰብ ከሶስት ዓመት በፊት ፈረንሳይ የገባ የአስራ ስምንት ዓመት ፓኪስታናዊ ሲሆን ቻርሊ ሄብዶ የተሰኘው መጽሔት ነቢዩ መሐመድን በካርቱን ስዕል በመሳል ተሳልቋል በሚል እንደሆነ ባለስልጣናቱ ገልጸዋል። ድርጊቱን ፈጽሟል የተባለው ግለሰብ የቻርሊ ሄብዶ መጽሔት የቀድሞ ቢሮ አቅራቢያ በሚገኝ እረፍት መውሰጃ ውስጥ ያገኛቸውን የዶክመንተሪ ፕሮዳክሽን ኩባንያ ሰራተኞች የሆኑ አንዲት ሴትና አንድን ወንድን በስለት በመውጋት ጉዳት ያደረሰባቸው ሲሆን ግለሰቡ የመጽሔቱ ቢሮ በ2015 ዓ ም ከደረሰው እና ለ17 ሰዎች መሞት ምክንያት ከሆነው ጥቃት በኋላ ከዚያ ወደ ሌላ ስፍራ መዛወሩን ባለማወቁ በዚህም ምክንያት በእርሱ አስተሳሰብ ጥቃቱን ያደረሰው በመጽሔቱ አዘጋጆች ላይ ነው ተብሏል። ጉዳይን አስመልክተው ለፍራንስ ቱ የቴሌቪዥን ጣቢያ ቃለምልልስ የሰጡት የፈረንሳይ የሀገር ውስጥ ጉዳዮች ሚኒስቴር ዳርማኒህ ድርጊቱ ግልጽ የሆነ ጽንፈኛ እስላማዊነት ነው ብለውታል። አድማጮች፣ ዜናው አበቃ። የዓለም ዜናዎቹን አደመጥን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የእሁድ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አብራችሁን ቆዩ። የመስቀል በዓል ከሃይማኖታዊ በዓልነቱ በተጨማሪ የህዝብ መገናኛና የአብሮነት ማድመቂያ ከሚሆንባቸው ስፍራዎች በቀደምትነት የሚጠራው የጉራጌ ዞን ነው። የጉራጌ ህዝብ መስቀልን በአንድና ሁለት ቀን ብቻ አያጠቃልልም። ከሁለት ሳምንታት በላይ ለሆነ ጊዜ በተለያዩ ቀናት ሸንሽኖ የተለያየ ማህበራዊ ዋጋ ሰጥቶ ያከብረዋል እንጂ። ዘለግ ያለውን የጉራጌ የመስቀል በዓል አከባበር ይዘትና ፋይዳ የሚያብራራልን እንግዳ ለምሽቱ ጋብዘናል። አሸናፊ ተስፋዬ ይባላል። አሸናፊ በማህበራዊ መገናኛዎች ላይ ተወልዶ ያደገበትን የጉራጌ ህዝብን ባህልና አኗኗር የሚዘክሩ መረጃዎችን በማቀበል የሚታወቅ ነው። ወደ አንጎላ ሉዋንዳ አቅንቶ በኦዲዮ ቪዥዋል ስራ ከመሰማራቱ በፊት ራዲዮ ፋናን በመሳሰሉ ተቋማት በጋዜጠኝነት አገልግሏል። ሀብታሙ ስዩም ያነጋገረው አሸናፊ መስቀል በጉራጌ ባህል ውስጥ ያለውን ቦታ በማብራራት ይጀምራል። አብረን እንከታተል። ይህ ታላቅ ባህል በሁሉም ኢትዮጵያን ብሔር ብሔረሰቦች ህዝቦች ባህል ያኗኗር ወግ የተላበሰ መልኩ የሚከበር ቢሆንም የባህሉን አከባበር ደረጃና የሚሰጠው ትኩረት ከቦታ ቦታዎች ይለያያሉ። ያው እንደምታውቀው በጉራጌው ብሔረሰብ ዘንድ በድምቀት የሚከበር ባህል ነው። ትልቁ ባህል ነው። አመቱ ሙሉ ተለያይቶ የኖረ ቤተሰቦች፣ ዘመዳሞች የሚገናኙበት የሚጠያየቁበት ችግሮቻቸውን የሚፈቱበት፣ ወጣቶች የሚተጫጩበት፣ በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት፣ የተጣሉ የሚታረቁበት፣ እዳ የሚሰረዝበት፣ በዳይ ተበዳይ ይቅር የሚባባልበት፣ ወጣቶችና አዛውንቶች የእርድ ከብት ገዝተው ሻኛቸውን እየነካኩ ከአባቶችና ከእናቶች ምርቃት የሚወስዱበት፣ ከፍተኛ የሆነ ጉጉትና በፍቅር የሚጠበቀው አረፋና የመስቀል ባህል ነው። ይህ ደግሞ ትልቅ ፋይዳ ያለው ነው። ያዌ ጉራጌ ማህበረሰብ እንደምታውቀው በስራ ወዳድነቱ በተለያዩ ክፍለ አገራቶች ነው የሚገኘው። በአንድ መስቀል ነው ተገናኝተ፣ ክፉንም ደጉንም ከወንድም ከአባት ከእናት የምትወያየው፣ ከእናትና ከአባት ምርቃት የምትወስድበት፣ የወለደ የምትጠይቅበት፣ የሞተ ሰውን ሀዘን የምትደርስበት እቺን አንድ አመት ጠብቀ ስለሆነ መስቀል ምክንያት አድርገ ነው የምትገባው። በከፍተኛ ደረጃ ደግሞ የሚገርም ነገር ወጣቶች የሚተጫጩበት የሚፈልጋትን ጉብል የሚይዝበት ሰዓት እንደመሆኑ መጠን በጉጉት እና በፍቅር ነው መስቀልን ጠብቆ የሚገባው። እንግዲህ አሸናፊ፣ በጉራጌ ሕዝብ ዘንድ መስቀል የአንድ ቀን በዓል ሳይሆን ለበርካታ ቀናት በተለያየ ስያሜና ዓላማ የሚከበር እንደሆነ ይሰማል። ሁሉንም ቀናት ለመቃኘት እስቲ እንሞክር። አስቀድመን ከመስከረም 13 ወይም ወሬት የህና ከሚባለው ቀን ጀምሮ እስከ መስከረም 15 ድረስ ውህምያ እስከተባለው ድረስ ያሉትን ቀናት እንመልከት። በእነዚህ ቀናት የሚደረጉ ክንውኖችን ይዘት እስቲ እናነሳሳ። እንግዲህ መስከረም 13 ወሬት ህና የመስቀል ባህል ለምግብ ማቅረቢያነት የሚውል ቁሳቁሶች ከግርግዳ የሚወርድበት ቀን ነው። የቤት መገልገያ ቁሳቁሶች በጥንቃቄ ጸድተው እስከ ጥቅምት አምስት ድረስ በምግብ ማቅረቢያ የሚገለገሉበት በተጨማሪም ሁሉም ቤቱን አጽድቶ አንዳንዱ ጅባውን አነጣጥፎ መስቀልን ለማክበር ዝግጅት የሚጠብቅበት ዕለት ነው። መስከረም 14 ደንጌሳ ይባላል። ለሁሉም የቤተሰብ አባላቶች በተዘጋጀ የሸክላ ጣባ የጎመን ክትፎ የሚበላበት ቀን ነው። የዚህ ቀን ወጪ የሚሸፍኑ ሴቶች ናቸው። በዚህ ዕለት ማታ በየደጃፉ ልጆች የተደመረ ዳመራ የሚያቃጥሉበት ቀን ሲሆን በብሔረሰቡ አጠራር የደንጌሳ ሰዓት ይሉታል። ስለሆነም ዳመራ ሲያቃጥሉ ጎረ ጎረ ጎረ እያሉ ፈጣሪያቸውን ለዚህ እለት ላደረሳቸው የሚያመሰግኑበት፣ ሴቶች ደግሞ በልልታ የሚያደምቁበት ቀን ነው። መስከረም አስራ አምስት ወህምያ ይሉታል ወይም ጨርቆስ የእርድ ማለት ነው። በጉራጌው ዘንድ ዋናው የመስቀል ባህል የሚከበረው በዚህ ዕለት ነው። በእለቱ የአባወራዎች ተግባር ጎልቶ የሚታይበት ሆኖ በእያንዳንዱ የቤተሰብ አባላት ሁለቱና ከዚያ በላይ በመሆን የደለበ ሰንጋ የሚያርዱበት እለት ነው። በዚህ እለት ሰንጋው ልክ እንደታረደ ጥሬ ስጋ በቅቤ በመንከር ጨፎዬ ቀጥሎም የተወዳጁ የጉራጌ ክትፎ የሚበላበት ዕለት ነው። መስከረም አስራ አምስት ወይም ውህምብያ ከመስከረም 16 እስከ መስከረም 23 ደግሞ ሃይማኖታዊ አከባበሩን ይዞ ወደ ቤተሰብ ጥየቃ በዓሉ የሚያድግበት ጊዜ እንደሆነም ይነግራል። የአባንዳ እሳት የሚል ስያሜ ከተሰጠው ቀን የጀወጀ እስከ ተሰኘው ቀን ያሉትን ክንውኖች ደግሞ እስቲ ባጭሩ አስቃኝን አሸናፊ። መስከረም 16 ላይ የአባንዳ እሳት፣ የጉርዝ እሳት ይባላል። ዋናው መስቀል ትልቁ የአባቶች ደመራ የሚበራበት ዕለት ሲሆን በአብዛኛው ሃይማኖት ይዘቱን ይላበሳል። ወጣቶች፣ ወንዶች፣ ሴቶች ቤተ ክርስቲያን ሄደው ባህላዊ ጭፈራ አዳብና የሚጨፍሩበት፣ አዳብና የሚጀመርበት ሃይማኖታዊ ስርዓት የሚተገበርበት ዳመራ የሚቃጠልበት ቀን ነው። ወጣቶች ከጭፈራ ቦታቸው ወደ ቤት ከተመለሱ በኋላ ወደ ማታ አካባቢ ዋናው ዳመራ በየ አካባቢው ይቃጠላል። ቅድም ገልጽልህ ነበረ ዳመራ ህጻናቶች ያቃጥላሉ ብዬ ነበር። ይሄ ደግሞ ሁለተኛው ነው። ሁለተኛው ሚንስ የወጣቶች ዳመራ ሳይሆን የወጣቶች ዳመራ ተቃጥሏል በፊት በ15 ይህ ደግሞ ለአባቶች ተብሎ አባቶች ምርቃት የሚደረግበት በመሸትሸት ሲል አንድ የአካባቢው ማህበረሰብ ወጣቶች ተሰብስበው የሚመራረቁበት የሚገባበዙበት ትልቁ የዳመራ ስነ ስርዓት ነው። ጭፈራዊ ደምቃል። ይጠጣል። ከዚህ ሁሉ በኋላ ሁሉም ወደ ቤቱ ገብቶ የተዘጋጀለትን ጣባ ክትፎ ይበላል፣ ይደሰታል። ነው የምልህ ሀብትሽ። መስከረም 17 ንቅባር ከሰማይ ይባላል። ከሌሊቱ 12 ሰዓት ጀምሮ በአንድ አጥቢያ የሚተዳደሩ ዕድርተኞች ዳመራ ወደ ተቃጠለበት ቦታ በመሰባሰብ ቃለ መሐላ በማስገባት አዲስ የአካባቢው ዳኛ የሚሾምበት፣ ያለፈው ርክክብ የሚደረግበት፣ አዲስ የአባልነት ጥያቄ የሚቀርብበት፣ የሚወያዩበት ቀን ነው። መስከረም 18 የፊቃ ቆያ ይባላል። የሴት ልጃገረዶች የተለያዩ የስፌት ጌጣጌጦች እቃዎችን ለማዘጋጀት የሚረዳ ስንደዶችን ለቀማ የሚጀምሩበት ዕለት ሲሆን በየመንደሩ ልጃገረዶች ባህላዊ ዜማ ያዜማሉ፣ ስንደዶ ለቀማ ያደርጋሉ ከመስከረም 18 እስከ መስከረም 23 ድረስ ሴት ልጆች ለእናቶቻቸው የፀጉር ቅቤ፣ ለአባቶቻቸው ባርኔጣ ይሰራሉ፣ ያዘጋጃሉ። ባሎች ደግሞ ሙክት በመያዝ ይሄዳሉ ወደ አማቾቻቸው ጋር። የራሳቸውን አክብረው ሲጨርሱ ሰራው ይደምቃል። ሁሉ ነገር በጣም ደስ ይላል። ልዩ ነው የሚሆነው። አዳብና ከመስቀል ጋር ተያይዞ ከመስ ከረም 16 እስከ ጥቅምት አምስት ባሉ ቀናቶች በተለያዩ ገበያ ቦታዎች ወጣቶች ባህላዊ ጭፈራ ስነስርዓት ያደርጋሉ። በዛ ስነስርዓት ላይ የሚገርም ነገር ለማጨት የሚፈልጋት እንዲህ ነው። ሎሚ በወረውር እንደሚባለው ነገር የሚተጫጭበት ከጓደኛው ጋር ተነፋፍቆ የሚገናኝበት የልጅነት የድሮ የልጅነት ትዝታን የሚወያይበት የናፍቆታቸውን የሚያወሩበት ስራ እንዴት እንደነበረ የሚነጋገሩበት ትልቁ ትልቁ አዳብና ነው። እዚህ ላይ ማለት የምፈልገው ነገር አብትሽ፣ በአሁኑ ሰዓት አዳብና እየቀዘቀዘ እየጠፋ ያለበት ሁኔታ ነው የማስተውለው። ይህ ለምን እንደሆነ አላቅም። የጉራጌው ማህበረሰብ ንግዱ ላይ ትኩረት አድርጎ ባህሉ ላይ ትኩረት እያደረገ አይደለም ያለው ብዬ መደምደም ሊሆን ይችላል። አዳብና የሚገርም ነገር በዩኔስኮ ደረጃ መመዝገብ የሚችል እና ጠቃሚ የሆነ ባህል ነው። ደስ የሚል በቃ በፍቅር የምትገናኝበት ፍቅር የሚደረጅበት የምትማማርበት፣ የምትነጋገርበት፣ የዓመት የወጣውን የወረድከውን የምታወራበት እንደመሆኑ መጠን ይህ አዳብና ጭፈራ ወይም ወጣቱን ወደ የሚፈልገው ዓላማ ስራው ምን እንደሆነ እንዴት እንደሆነ የሚያወራበት በቃ የውስጡን የሚተነፍስበት እንደመሆኑ መጠን የአካባቢው ሹማሙን ትልበላቸው የአካባቢው ሽማግሌዎችም ትኩረት ሰጥተውት ይሄንን ነገር ዘላቂነት እንዲኖረው እንዲያድግ የሚደረግበት ሁኔታ ቢፈጠር መልካም ነው የሚመስለኝ። እንግዲህ አሸናፊ አንተም እንደምታውቀው የዘንድሮ መስቀል የኮሮና ቫይረስ ጫና ባልጠፋበት ማግስት ይከበራል። ከዘመድ ከወዳጆች ጋር በነበረህ የርቀትም ቢሆን ግንኙነት በበዓሉ ድምቀት ላይ ስላመጣው ለውጥ መስማትህ ማየትህ አይቀርም ብዬ አስባለሁ። ምን ያመጣው ለውጥ አለ? ሰዎችስ አብሮነታቸውን ለመጠበቅ ምን እያደረጉ ይገኛሉ? ያው እንግዲህ ሀብትሽ ኮሮና ጉራጌ ላይ ብቻ ሳይሆን ተጽዕኖ የፈጠረው የጉራጌው ብሔረሰብ ላይ ሲሆን በዓለም ደረጃ ነው። እንግዲህ ያው እንደሚታወቀው የጉራጌው ማህበረሰብ ከተለያዩ አካባቢዎች በናፍቆት እና በፍቅር የሚገናኝበት፣ የሚሳሳምበት፣ የሚጠቃቀፍበት፣ የሚጨዋወትበት እንደመሆኑ መጠን ከፍተኛ የሆነ ነገር ይፈጥራል ብዬ አስባለሁኝ። እንግዲህ የጉራጌው ማህበረሰብ ከዚህ በፊትም እንደምታውቀው ኤች አይ ቪ በሀገራችን በተንሰራፋበት ወቅት የጉራጌው ማህበረሰብ ነው በቀጥታ ወደ ተግባር የገባው። ምን አይነት ተግባር ለሚለው ነገር አንድ የጉራጌው ማህበረሰብ በመስቀል በሚገባበት ሰዓት ለትዳር የሚያጫትን ሴት ከማግባቱ በፊት የሕክምና ወረቀት ከቤተሰቦቹ ጋር ወይም ከቤተሰቧ ጋር በህብረት ሆኖ ሄዶ ተመርምሮ ወረቀት ሲያመጣ ነው ሴት ልጅ ሊሰጠው የሚችለው እና ወደ ጋብቻ ሊዘልቅ የሚችለው። ያን ነገር ደግሞ በሽታውን ለመቆጣጠር በአካባቢው ትልቅ አስተዋጽኦ አድርጓል። አሁን ደግሞ ኮሮናን ደግሞ የጉራጌው ማህበረሰብ ማን ምን ሊጎዳ እንደሚችል ኮሮና ጥንቃቄውን ስለሚያውቀውና ስለሚሰማ ርቀቱን ጠብቆ በፍቅርና በአንድነት ቤተሰቦ ሰዎቹን ለበሽታ ሳያጋልጥ በፍቅር ደስ በሚል ሁኔታ መስቀልን ያከብራል ብዬ አስባለሁ። ያው ተጽዕኖ ይኖረዋል፣ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። እንደ ካቻምናው ወይም እንደ አለፉት አመታቶች መስቀልን በድምቀት ላይከበር ይችላል። ርቀትን ጠብቀ ነው፣ ንክኪ ብዙ አይኖርም። ለምን ብትል አንተ ከተማ ላይ ብዙ ነገር አሳልፈ ነው የምትመጣው፣ ገጠር ያለውን ማህበረሰብ ልትበክለው ስለምትችል ያንን ጥንቃቄ የተሞላበትን ነገር እንደሚያደርግ የጉራጌው ማህበረሰብ ደግሞ ለዚህ ምክር አያስፈልገውም ብዬ አምናለሁ። ያው ተጽዕኖ ሊኖረው ስለሚ የሚችል እግዚአብሔር እንግዲህ ይህም በሽታ ከላያችን ላይ አንስቶ በፍቅር በአንድነት ሀገራችንን ሰላም አድርጎልን በየአመቱ በመስቀል ተገናኝተን እንደ በፊቱ የምንሆንበት ጊዜ እስኪመጣ ድረስ በያለንበት በጸሎት የአባቶች ምርቃት ሳይለየን መቀጠል ይኖርብናል ብዬ አስባለሁ። በነገራችን ላይ ሀብትሽ አሁን በቡታጅራ ከተማ የሚገኙ የቀድሞ የቡታጅራ ተማሪዎች ወይም የቡታጅራ ልጆች በተለያዩ ዓለም የሚገኙና በአዲስ አበባም እንዲሁም በኢትዮጵያ በተለያዩ ቦታ የተበተኑ ወጣቶች አንድ ፌስቡክ ላይ ማህበራዊ ሚዲያ ላይ የቡታጅራ ወጣቶች ህብረት የሚል አቋቁመው የሚገርም ነገር በኮሮና ሰዓትም ከፍተኛ የሆነ ሳንቲም በማዋጣት ለምስኪኖች የተለያዩ ነገሮች እርዳታ እንዲደረግ አድርገዋል። ከዛ በተጨ በተጨማሪ ደግሞ ለአረፋ ክርስቲያኖች ናቸው ያስተባበሩት። የሚገርም ነገር ለአረፋ ወደ 15 ነው ሀያ ሰንጋዎችን ገዝተው ለምስኪኖች አከፋፍለዋል። አሁን ደግሞ መስቀልን ምክንያት በማድረግ ሙስሊሞች ናቸው ይህን ነገር አስተባብረው በውጭና ሀገር ውስጥ የሚገኙ ወገኖችና እንዲሁም ባለሀብቶችን አስተባብረው አሁን ለመስቀል ሰንጋዎችን የተለያዩ ወደ 15 የሚሆኑ ሰንጋዎችን ገዝተው እርድ አድርገው ሀብታሙ በልቶ ጠግቦ ሲያደር ምስኪኑ ማደር አለበት በሚል በፍቅር በአንድነት ተምሳሌትን እያደረጉ ነው ያሉት ይህ ደግሞ በአካባቢው ማለትም በጉራጌ ማህበረሰብ ምስኪንን የመርዳት ባህላት በሚደርሱበት ሰዓት የመጠያየቅን የሚያሳይ ነገር ነው እና እነዚህ ወጣቶች ተጠናክረው የሚቀጥሉበት ማህበሩን አጠናክረው ለወደፊትም አካባቢውን ምስኪኖችን በመርዳት የተለያዩ ነገሮችን በማድረግ ትልቅ አስተዋጽኦ ያደርጋሉ ብዬ ቃቸው ናቸው በተለይ ዲያስፖራው በጣም በጣም አኩርቶኛል ጋዜጠኛ አሸናፊ ተስፋዬ የጉራጌ መስቀል በዓል አከባበርን በተመለከተ ስላጋራህን በእጅጉ አመሰግናለሁ። አንተም በስደት ሀገር ብትሆንም በልዩ ድምቀት ቀኑን እንደምታሳልፍ እገምታለሁ። ያው እንግዲህ በስደት ላይ በምትኖርበት ሰዓት እንደ አገርህም ባይሆን ያው ናፍቆት ይኖረኛል። ከምንም በላይ የምናፍቀው ነገር ከዚህ በፊትም በቢቢሲ ላይ እንደዚሁ ጠይቀኝ ተናገሬዋለኝ። መስቀልና አረፋ ሲመጣ ያለው ግርግር ያለው ሁኔታ ይናፍቅሃል። ከጓደኞች ጋር የምታወራበት ገብተህ የምትጫወትበት የልብ ልብን የምትዘልቅ የምትቋደስበት ነገር እንደመሆኑ መጠን ያው ይናፍቅሃል ነገሮች ይኖራሉ። ግን ቢሆንም በሰው ሀገር ላይም ቢሆን ያሉ ነው ኢትዮጵያኖች ተጠራርተን አንድ ሬስቶራንት ላይ ሰብሰብ ብለን ያው ጉራጌ የሌለበት ቦታ የለም ወይም ኢትዮጵያን ያልተበተንበት ቦታ ስለሌለ በህብረትና በአንድነት ጣባው እንኳን ባትኖር በኮባዋ ጠቅለል አድርገን ክትፏችንን በልተን ባህሉን አድምቀን ደስ በሚል ሁኔታ እናሳልፋለን። በመጨረሻ ማስተላለፍ የምፈልገው ነገር ለጉራጌ ዞን አመራሮችም ሆነ ሽማግሌዎች አዳብናን ወይም መስቀልን በተጠናከረ መልኩ ለዩኒስኮ የሚመዘገብበትን ሁኔታዎችን ብትፈጥሩና ጠንከር ያለ ነገር ቢደረግ ባህል ባህልን የማስተዋወቅ ነገር ቢደረግ መልካም ይመስለኛል። ትኩረት ባህል ላይ ብናደርግ መልካም ነው። ትኩረት ከሰጠ ነው፣ ሌላው ማህበረሰብ እኮ እንደ ቱሪስት መጥቶ ሊጎበኘን ይችላል። ደካማ ጎናችንን ሊያሳየን ይችላል። እንደዚያን ነገሮች ስለሚኖሩ ማስተዋወቅ ይኖርብናል የሚል እምነት አለኝ። ስላደረክልኝ ቃለምልልስ ሀብትሽ እጅግ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ከመላ የስራ ባልደረቦችህ መልካም ባህል፣ መልካም አዲስ አመት፣ መልካም መስቀል ብያለሁ። ሰላም ሁንልኝ። አሙስዩምንና እንግዳውን አሸናፊ ተስፋዬን እናመሰግናለን። ኢትዮጵያውያን የሃይማኖታዊ በዓላትን በአንድነት ማክበር ትውፊቶች የሚያስቃኝ ቅንብር ደግሞ ወደ ወሎ ይወስደናል። በነባር እሴት ያማረ የአዲስ ዘመን ክብረ በዓል በጋራ ማክበር ደሴዎች የኖሩበት ባህል ያቆዩት ትውፊት እንደሆነ ነው የደሴው ዘጋቢያችን ባለፈው አዲስ ዓመትም ምክንያት በማድረግ ያቀናበረውንና ዛሬ ደግመን ብንጋብዛችሁስ ምን ይለናል ብለን የያዝነውን ዝግጅት የጀመረው የሃይማኖት ልዩነት ሳይገድባቸው፣ የእድሜ መራራቅ ሳይወስናቸው፣ ትናንታቸውን አመስግነው ነጋቸውን ደሴዎች በብሩህ ተስፋ ተቀብለዋል ይላል መስፍን። አዲስ ዓመት በቢለን ጊዮርጊስ እንዴት እንደተከበረ በሀሳብ ወስዶ ሲያሳየን አብረና ድምጥ ቢለን ጊዮርጊስ ከምዕራብ የደቡብ ወሎ ወረዳዎች ወደ ደሴ መሸጋገሪያ በር ንጉሥ ሚካኤል ያቋቋሙትን ሰኞ ገበያን ተንተርሶ ወደ ላይ ከተማዋን፣ ወደ ታች የገራዶ ሜዳን፣ ወደ ጎን ባለ ግርማ ሞገሱን የጦሳ ተራራን የሚቃኙበት ውብ ስፍራ። እዚህ ታሪክ ይዘከራል፣ ባህል ይከበራል፣ አብሮነት ይቀነቀናል። የእምነት ልዩነት በመተሳሰብ ይደምቃል። ኢትዮጵያዊነት ከማማው በላይ ያስተጋባል። I'm <speaking> not <in foreign language> ከታችኛው በኩል ከጸበሉ ከቢለን ጸበል በኩል ሻሊ ጅሩ አለ። ትልቅ ዛውያ ዶሪህ ነው። የጸሎት ቦታ ትልቅ ሸሆች ዱዓ ማድረጊያ ጁማ ጁማ ይከበራል። ቢለን ደግሞ ከፍ ብለ ስትመጣ ጊዮርጊስ ቤተ ክርስቲያን ነው። ብዙ ትዝታዎች ያሉ የሰፈር ነው። የሰፈር ቢለን ጊዮርጊስ የሁለቱ ታላላቅ እምነቶች ወካይ ስያሜ ቢለን በጣሊያን ጦርነት ወቅት የህይወት መስዋዕትነት በመክፈል በጀግንነት የሚወሱት የሻሊ ጅሩ መታሰቢያ፣ ጊዮርጊስ የኦርቶዶክስ ኦርቶዶክስ ክርስትና እምነት ተከታዮች ታቦት ቀርጸው መታሰቢያ ያቆሙለት ሰማዓት የሻህ ሊጅሩ የልጅ ልጅ የሆኑት ጌትነት ሐሰን የጊዮርጊስን ታቦት በማጀብ በሰብ አራጽሙና በጥምቀት ክብረ በዓላት ወቅት የድምቀት ምንጭ ከሆኑ ፈረሰኞች አንዱ ናቸው። የዘንድሮና አዲስ ዓመትም እነሱ ዛውያ እያሉ ከሚጠሩት የጸለቱ ቦታ ጀምሮ በውጭ በመሰባሰብ ነባር ትውፊታቸውን ፊታቸውን ሳይለቁ በጋራ አክብረዋል። እንግዲህ እዚህ አካባቢ በአመት የሚደረጉ በዓሎችን ሙስሊሙ የክርስቲያኑን በማክበር የተወሰኑ የሙስሊሙን አብሮ በማክበር በመረዳዳት በመተጋገፍ በመደጋገፍ ነው የሚኖረው። በሀዘንም ሆነ በደስታም በማንኛውም ነገር አይለያይም። የዘንድሮን አዲስ ዓመት ያከበር ነው። ቡሄም ሆነ ዘመን መለወጫንም ሆነ በጋራ ነው ያከበር ነው። ዛው ያው እስካሁን ድረስ ያው በኮሮና ምክንያት ተዘግቶ ነበር። አሁን ግን ያው መስጊዱም እንዲከፈት ተደርጓል። እንደገና አዛውንቶችም ሆነ አባቶች ከቦታው ላይ ሂደው ያው ዱአ ጸሎት በማድረግ እየተገኙ ነው። የጌታው ሻሊ ጅሩ መስጊድም አለ፣ ዛው ያውም አለ፣ የሰው መቃብር አለ። እዚያ ላይ ብዙ ሰዎች ከየክፍል ሀገር እየመጡ የሚያምኑበት ነው። አዋገራችንን አማን አላህ ያርቃት እንኳን ዘመን ዘመን በሰላም ያሸጋገረን አሁን ቀጣውን ደግሞ የምናለማበት፣ የምናፈራበት፣ የምናወልድበት፣ የምንከብድበት አ አካባቢው የዛሬ ማንነታችንን በመገንባት የላቀ አስተዋጽኦ አለው ይላሉ። በአካባቢው ተወልደው ያደጉትና በንግድ ሙያ የተሰማሩት መሐመድ ነጋ ዮሃ ችቦ ችቦኛ ከጦሳ ለቅመን ሁላችንም ቄጠማ ሳር ነገር እሱን ይዘን ሂደን ቤታችን ያንን ቀን አመት ባሉ እናሳልፍ ነበር። ጥምቀት፣ ጽጌ ጾም፣ ፋሲካ፣ ሁሉም ነገር እኛ ጋር ነበሩ። ስታድግ መዝሙሩ ሁሉ ነበረ። የሚገርምህ መንፈሳዊ ተማሪዎች ጓደኞቻችን ናቸው። ሰንበት ትምህርት ቤት አለ፣ እዛ ውስጥ አለን እኛ። በቀጥታም በተዘዋሪም ኖረንበታል። እኔ አሁን አንዳንዴ ጊዮርጊስ ቤተክርስቲያን የሚለቀቅ መዝሙር ነበር፣ ትዝ የሚለኝ መዝሙር እንደ ቸርነት አቤቱ ማረኝ እንደ ምሕረትህ የሚቅርታ ስጠኝ የሚለው ሲለቀቅኛ ቤት ቀጥታ ይሰማል። እኛ ቤት በነገራችን ላይ እርሰው ሙስሊም ነው፣ እኔም ሙስሊም ነኝ። ያው ያደግኩበት ነው። ከዛ ውጭ እኛ ጓደኞች ደግሞ ቢለን ረቢላ አወል የሚባል ባልነበረ አብረው ይሄዳሉ። ረቢዑል አወል ማለት የመውሊድ ጊዜ እንደ ማለት ነው። በርካታ ክርስቲያኖች የመውሊድ ጊዜ ይመጣሉ አድረው ዶሮ፣ በግ ምናምን ምናምን ምናምን ይዛሉ፣ እንደው ስጦታ ለዛው ያው ይዘው ይመጣሉ። እኔና መምህር በላይ ያወርቁ እኮ አንድ ላይ ናያደግ ነው። እሱ የቄስ መምህር ነው፣ እኔ ሙስሊም ነኝ። ሌሎች ዲያቆናት ጓደኞች ነበሩ። ሃይማኖት እንዲህ ነው ብሎ ይነገረኝም ያስታውሰኝም ይል። እኔ ለራሴ ሃይማኖት ይዣለሁ፣ እነሱም ሃይማኖታቸውን ይዘዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅድስት ስላሴ መንፈሳዊ ዩኒቨርሲቲ የርቀት ትምህርት ክፍል አስተባባሪና በአዲስ አበባ ሀገረ ስብከት የደብረ ጽጌ ቅዱስ ራኤል ሰባኪ ወንጌል የሆኑት መምህር በላይ ወርቁ የዚህ እውነት ማሳያም ተምሳሌትም መሆናቸውን ይናገራሉ። ጸበል ያለበት ቦታ ነው። ጊዮርጊስም ቤተ ክርስቲያኑ ነው። ሁለቱም ቦታ ላይ ጸበሎች አሉ። ሁለቱም ጸበሎች የሚያገለግሉት ለሙስሊሙም ለክርስቲያኑም ነው። ጊዮርጊስ ቤተ ክርስቲያንም ሙስሊሙም ክርስቲያኑም ይጸበላል። ቡሄን የምናከብረው አብረን ነው። ገና አብረን እንጫወታለን። እንቀት አብረን እናከብራለን። ደመራ አብረን እናከብራለን። ምን ቤተለየ እንትን አልነበረንም። አንዴ የማስታውሰው ልንገርህ። ቤተ ክርስቲያኑ ኢንጂነር አምደማርያም የሚባል ሰውዬ ቤተ ክርስቲያኑ ያሳድሰዋል። ሲታደስ እኔም ሄዳለሁ ስራ ለመስራት ደግሞ የእኔ አጎት ልጅ ነበር። አሁን ፖርቱጋል ነው የሚኖሩት ጀማል መሀመድ ይባላል። ኦልሞስት ኦል እስከሚታደስ ድረስ እዛው ያግዝ ነበር። አሁን ላለሁበት ማንነት አሁን ላለሁበት አይደንቲቲ የተቀረጽንበት ሰፈር ነው። ጊዮርጊስ ቤተ ክርስቲያን ተሰንጥቆ በኢንጂነር አምደ ማርያም አማካኝነት እድሳት ሲደረግለት እነ መሀመድ ነጋ እነ ጀማል የሚባሉ ሌሎችም ሁሉ ያጋብረው ጊዮርጊስ ቤተ ክርስቲያን ይቆፍሩ ነበር። የእኔ ልጅነት በኖርኩበት ህይወት ሃይማኖት ተለያይቶ አላስታውስም። ብሄር ተለያይቶ ማለት ለምሳሌ የጓደኞች ቤተሰቦች ምን እንደሆ ሆነ አሁን አላውቅም። ማን ከየት ይምጣ ምን ይሁን አሁን ካደኩ በኋላ ነው እግል ያባበሉ የዛ ሀገር ሰው ነው እግል ያባበሉ የዛ ሀገር ሰው ነው ሲባል የሰማሁት እንጂ አፍሪካ ከሆነ ክርስቲያኑ ጎረቤት መጥቶ ይጋበዛል፣ ይበላል፣ ይጠጣል። ኤድም እንደዚህ ከሆነ ራሳችሁ ብለን ሙስሊሞቹ ቤት እንሄዳለን። ሰርግም ሲሆን ተስካርም ቢሆን ዝክርም ቢሆን ለሙስሊም ለብቻ ይዘጋጃል። ስፔሻሊ ግንቦት ልደታን አብረን በጋራ እናከብራለን። ይሁን እንጂ ለዘመናት የዘለቀው ይህ አብሮነት አሁን አሁን በወትሮው ድምቀቱ በነባሩ በቱ እንዳይራ ራመድ መሰናክሎች እያጋጠሙት ነው። አገራችንን፣ በተለይ ደግሞ ደሴ 27 ዓመት ከተማችን እንዳናለማ የሃይማኖት አሳይመንቶች እየገደሉ ነው። የብሔር አሳይመንቶች እየገደሉ ነው። የብሔሩ እንኳ እንዲህ የጸና ነገር የለውም ደሴ፣ የሃይማኖቱ ግን ትልቅ ነው ነው ተልኮ እንደሚሰጠ የሆነ ጎራ አንድ ነገር ይይዛል፣ የሆነ ጎራ ደግሞ አንድ ነገር ይይዛል። በዚህ መካከል ከተማው ሾለከ ሳያድ ሃይማኖተኛ መሆን ብዙ ጉዳት የለም። ሃይማኖተኛ መሆን ግን አገርን ከልማት የሚያግድ ከሆነ ትክክል አይደለም። ከተማው መንገድ የለውም። ከተማው ከፍተኛ የሆነ ኢንዱስትሪ የለውም። ስለዚህ ከዩኒቨርሲቲ የሚወጡ ተማሪዎች፣ ከቴክኒክና ሙያ የሚወጡ ተማሪዎች፣ ከአስረኛ ክፍል የሚያቋርጡ ተማሪዎች የትም ቦታ ስራ የመቀጠር እድል የላቸውም። በጋራ ሁነን አገራችንን ማሳደግና ማልማት፣ በጋራ ሁነን አገራችንን መለወጥ ይጠበቅበት ሰዎች የዘመኑ ውጤቶች ናቸው ነገሮች ሰዎችን ቀያይራለሁ ይላል አምላክ። ልማት ከሌለ ስደት ይመጣል። ለምሳሌ በስታስቲካል ዳታ ከኢትዮጵያ በቁጥር አንድ ወሎና ወሎ አካባቢ ነው ስደተኛ። አረብ ሀገር ብኬድ የእኛ እህቶች ናቸው። እድሜያቸውን ገፍተው መጥተው እዚህ ከመጡ በኋላ እንኳን አግብተው የሚወልዱበት ጊዜ የላቸው ወይ እድሜያቸው ሂዷል ወይ ደግሞ ፈላጊያቸው። እናም ለዛሬ ያደረሰን የትናንት ማንነታችን ነገንም እንዲሻገር ሁለቱ አብሮ አደጎች መልእክት አለን ይላሉ። መዘጋጃ ቤት ወይም የከንቲባ ጽህፈት ቤቱ የሙስሊም የሙስሊምና ክርስቲያን የወንድማማቾች ህብረት የሚል አንድ ማህበር ነገር ቢያቋቁም ጥሩ ነው። ከተማ አስተዳደሩ፣ ህዝቡ፣ እስፔሻሊ ይሄ የሃይማኖት አጀንዳ ቁሞ በጋራ ለከተማችን የምንቆኑበት ቀን እናፍቃለሁ። እህት ወንድም ቢሞት በሀገር ይለቀሳል፣ አባት እናት ቢሞት በሀገር ይለቀሳል። አገር ሞተ እንደሁ ወዴት ይደረሳል? መልካም አዲስ ዓመት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የእሁድ ምሽት ፕሮግራም ነው እያደመጣችሁ ያላችሁት። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። አብራችሁ እንድትቆዩ እንጋብዛለን። አጭር የሙዚቃ እረፍት እናደርግና እንመለሳለን። ከዚያም የኢትዮጵያ ወጣቶች ጉዳይ ላይ ያተኮረውን ውይይት እናቀርብላችኋለን። አብራችሁን ቆዩ። በሚጠሩ ስብስቦች ፖለቲካዊ ትግል ውስጥ መንቀሳቀስ ከጀመሩ በርካታ አሰርት ተቆጥረዋል። በአሁኑ ወቅት ደግሞ ፋኖ፣ ቄሮ፣ ዘርማ፣ ኢጄቶ፣ ፈንቅል በሚል መጠሪያ ቡድኖች በያሉበት ክልል ፖለቲካዊ እንቅስቃሴዎችን ያካሂዳሉ። እነዚህ የወጣት ቡድኖች ስለሚያነሷቸው ጥያቄዎች፣ አንድነትና ልዩነት፣ አካሄድና አደረጃጀት ዙሪያ ኤደን ገረመው በመብቶችና ዲሞክራሲ እድገት ማዕከል ዲሬክተር የሆኑትን አቶ በፈቃዱ ኃይሉን አነጋግራ ተከታዩን ዘገባ አሰናድታለች። በኢትዮጵያ ግማሽ በመቶ የሚሆነው ሕዝብ እድሜያቸው ከሰላሳ ዓመት በታች የሆኑ ወጣቶች እንደሆኑ ጥናቶች ያሳያሉ። በተለያዩ የሀገሪቱ ክልሎች የሚገኙት እነዚህ ወጣቶች በክልልና በፌዴራል ደረጃ ላይ ያሉ ተቋማዊና አስተዳደራዊ ለውጥ ለማምጣት ይታገላሉ። ቄሮ ፋኖ፣ ዘርማ፣ ኤጀቶ፣ ፈንቅል እየተባሉ የሚታወቁ ሲሆን በየክልሉ ያሉት እነዚህ እንቅስቃሴዎች በአብዛኛው በሰላማዊ መንገድ ትግል የማድረግ ዓላማ ያላቸው ናቸው። ይሁንና ወጣቶቹ በሰላማዊ መንገድ የጀመሩት ትግል በተለያዩ ጊዜያት ወደ ጥፋት ሲቀየር ታይቷል። አቶ በፍቃዱ ኃይሉ እነዚህን የወጣት ቡድኖች ስለሚያመሳስሏቸው ነገሮች እንዲህ ያብራራሉ። ከሁሉም በላይ የሚያመሳስላቸው ወጣትነታቸው ይመስለኛል እና በተለይ ወጣትነታቸው ላይ ምንድነው ምንድነ ማተኮር የሚለው ከአስራ አምስት እስከ አራት ዓመት እድ ያላቸው ሀያ ስምንት ፐርሰንት ያክል የሚወስ ናቸው። እነዚህ ናቸው እንግዲህ በተባበሩት መንግስታት ዴፊኒሽን እንኳን ብናይ ወጣት ነው የሚባሉት ማለት ነው። ስለዚህ ከሩብ በላይ የሆነው ህዝብ እነዚህ ወጣቶች ናቸው። በዛ ላይ አብዛኞቹ የአዲሱ የትምህርት ፖሊሲ ውጤትም ናቸው እነዚህ ወጣቶች እና ምንድነው ከአስረኛ ክፍል ነው ትምህርታቸውን ይጨርሱ ወደ ቴክኒክ ትምህርት ቤት የሚሄዱ አሉ። ብዙዎቹ ወደ ቴክኒክ ቤት ውስጥ አይሄዱም። ስለዚህ ትምህርት ጨርሰዋል፣ ስራ ግን የላቸው አብዛኞቹ በጣም ገና ሀያ አመት እንኳን ያልሞላቸው ወጣቶች ናቸው። በተለይ አደባባይ ላይ የሚመጡት ሰልፎቹን የሚመሩት ከሀያ አምስት አመት በታች የሆኑ ናቸው እና ይሄ ነው የሚያመሳሰላቸው ስራ ብዙት አለባቸው። ከዛ በኋላ የማህበራዊ ቅጠጠራ የፖለቲካ ብሄርተኞች የሚናገሩትን አጀንዳ ነው በብዛት የሚያራምዱት ያንን አደባባይ የውጡለታል። ስለዚህ ዚያር ሞቢላይዝድ ወይም ንቅናቄያቸው የሚመራው በብሔርተኞቹ አለቆች ወይም ሊቃኑ ነው ማለት ነው። እነሱ እንደ ደቂቅ ልትቆጥሪያቸው ትችያለሽ ማለት ነው። የሊቃኑ ተከታይ ናቸው። በሁሉም መካከል ያለው አንድነት። አቶ በፍቃዱ ወጣቶቹን ሌላ የሚያመሳስላቸው ነገር ወደ ትግል የሚገቡበት ዓላማ መሆኑን የሚያነሳሉ። እንደሳቸው አባባል በተለያዩ የፖለቲካ እንቅስቃሴዎች ውስጥ መሳተፍ ለስርዓት ወጣቶች የክብር ጥያቄም ነው ይላሉ። የፖለቲካ አደረጃጀቱ እንግዲህ ኢንፎርማል ነው። አሁን የፖለቲካ ትኩሳቱ በጣም የጦዘበት ነው። ሁሉ በአደባባይ መውጣት ቴንና ጥያቄ አስመልሳለሁ ብሎ የሚገምትበት ሰዓት ነው እና ማህበራዊ ሚዲያም በደንብ ለዚህ አገልግሎት እና ስራ አጥ ወጣቶች በእንደዚህ አይነት ነገር እንጌጅ የሚያደርጉበት አንድ የክብር ጉዳይ ነው። ከተራ ስራ አጥነት ሰፈር ያሰለችን ልይነት የተሻለ ዋጋ የሚያስችው ስለዚህ ያ ነው። ሞቢላይዝ ተደርገዋል። ሞቢላይዝ ያደረጋቸው አካል በምንም ያነሳቸሳቸው በምን እነሱ ጋር ግን ያለው መግፊኤ ብዬ የማስበው ለራሳቸው የታጋይነት ዋጋ ለመስጠት ያላቸው ፍላጎት ነው። በተለይ በዚህ የፖለቲካ ጡዘት በበዛበት እና ዲስኮርሱ ጣሪያ በነካበት ሰዓት ላይ እንደዚህ አይነት መስዋዕትነት በጣም ተፈላጊ ነው። ዋጋ የሚያሰጡን ነገር አንዱ ይሄ ነው፣ ዋነኛው መግፊ። ከዛ በኋላ ፖለቲካው ደግሞ ብዙ ተቃውሞዎች የተወሰነ ፍሬ እያበራ ነው። ለምሳሌ ያለፉት ዓመታት ተቃውሞ የመንግስት ሪፎርም አስከትሏል የሚል እምነት አለ። በብዙ የሲዳማ ወጣቶች አደባባይ በወጣባቸው ተቃውሞ ማሰማታቸው የሚሆን በማነጻቸው ክልል ተሰጥቷቸዋል የሚል እምነት አለ። ሌሎቹ ዞኖች ውስጥ ተመሳሳይ አይነት አዝማሚያዎች ይታያሉ ማለት አቶ በፍቃዱ የእነዚህ ወጣት ቡድኖች ጥያቄዎች የሚቀዱት በክልሉ ካሉ የብሄር ፖለቲከኞች በመሆኑ ልዩነቶቻቸው በክልሉ እንደሚነሱት ጥያቄዎችም ይወሰናል ይላሉ። ስለዚህ ልዩነታቸው እንግዲህ በየሚወክሉት ብሄር የሚወክሉት አደብሎ በተባለው ብሄር ውስጥ ያሉ የፖለቲካ ጥያቄዎችን ነባር የሚሆኑ አዳዲስ የፖለቲካ ጥያቄዎችን ማስተጋባታቸው ብቻ ነው። ወደ ደቡብ ክልል ስቴጅ በአሁኑ ሰዓት በተለይ የክልልነት ጥያቄ ነው የሚያነሱት፣ ማለት ነውሆነ የእጀቶ ይባል የነበረው የሲዳ ላይ ማመሰል የሚባለው ወላይታ ውስጥ አለ። እንደዚሁ ዘርማ ጉራጌ ውስጥ በፊት ገላይ ክልል ጥያቄዎች ከመምጣታቸው ጀምሮ የሚንቀሳቀስ ቡድን ነበር። ስለዚህ እንደዚህ የወቅቱን ጥያቄ ከነባሩ ጥያቄ ጋር ቀላቅለው ግን ብሔርተኝነቱ በብሔሩ ውስጥ ያለው ጥያቄ የሚያስተናግዳቸው ጥያቄዎች ነው ማለት ነው። ከብሔር ጥያቄ ልዩነቶች በዘለለም አንዳንድ ቦታዎች ላይ የአደረጃጀት ልዩነቶች እንዳሉም አቶ በፍቃዱ ይገልጻሉ። ለዚህም እንደ ምሳሌ ፋኖና ቄሮን ያነሳሉ። ፋኖ ስሙ በጣም ነባር እድሜ ያለው ነው። ነገር ግን ቄሮ የሚባለው የወጣቶች ቡድን ተቃውሞች በተቃውሞች ኦሮሚያን በጣም ሲያጥለቀልቅ ያንን የሚመስል ፓራሌል ለመፍጠር ሲሞከር ነው ፋኖ ብለው ያሉት። ግን ያኛው ይሄ የፋኖ ታሪክ የተለየ ታሪክ ነው። ይሄ ከአርበኝነት ጋር የተያያዘ የመጣ ታሪክ አለ። በጣም የተለየ ነው፣ አሁን ካሉት እንቅስቃሴዎች ጋር። ኦሮሚያ አካባቢ ራሳቸውን እንደ ቄሮ የሚጠሩ በጣም ብዙ አሉ ማለት ነው። ብሔርተኛ አጀንዳ ያላቸውና የአንድን ብሔር ጥቅም አስጠብቃለሁ በውድም በግድ ያሉ ወጣቶች የሚመሩት ንቅናቄ እና ሌላ ብዙ ይሄ መሰረታዊ የሚባል ልዩነት አላቸው ብዬ አላስብም። ልዩነታቸው ያው ጥያቄያቸው ይለያያል። ምክንያቱም የብሄርተኞቹ ጥያቄ ስለሚለያ ከዛ ነው። ለምሳሌ አዲስ አበባ ባለቤትነት ጥያቄ ብሎ ሊያነሳ አይችልም የኤጀቶ የቄሮች ጥያቄ፣ ይሄ ምክንያቱም የኦሮሞ ብሄር ትምህርት ሲያከለግሉ የነበረው ጥያቄ ነው። በተመሳሳይ የፌዴራል ቋንቋ ይሁን ኦሮምኛ ብሎ፣ አቶ በፍቃዱ እነዚህ ወጣቶች በተለያየ ጊዜ በሚያደርጓቸው ተቃውሞች እና ግፊቶች ፖለቲካው ላይ ለውጥ ለማምጣት ቢችሉም በተለያየ የፖለቲካ ፓርቲዎች ተጽዕኖ ስር ከመሆን በዘለለ መሬት ላይ የወረደ ለውጥ እንዳላመጡ ጠቅሰው ለዚህ ትልቁ ችግር ደግሞ መደበኛና ሕጋዊ በሆነ ሁኔታ አለመደራጀታቸው መሆኑንም ይጠቅሳሉ። መደራጀት ነው ዋነኛው ዓላማው። ግን የጠራ ጥያቄ ራሱ የለም። የጠራ ጥያቄ እንዲኖር ራሱ ትክክለኛ ኦርጋናይዜሽን መኖር አለበት። አሁን ተረታተረች ይበላል እና በእውነታው መካከል ያለውን በቅጡ አላስተዋልን ብዬ ለማስብ ቄሮ፣ ፋኖ፣ ዘርማ ወዘተ የሚባሉ ድርጅቶችን እንደ እውነተኛ ድርጅት ማለት ነው እውነተኛ የፖለቲካ ሊቃኑ የፖለቲካ መደራደሪያ አቅማቸው ለማሳደግ ትልቅ አቅም ያላቸው ለማስመሰል የሚመሯቸው የሆኑ በጣም የተደራጁ ድርጅቶች ያሉ ሊመስሉች ነው። በትርክት ነው የሚመሯቸው እንጂ ያን ያህል የተደራጀ ኢቨን ግብያ ባይመዘገብም እንኳን በቅጡ የተደራጀ ኦርጋናይዜሽን የለም። ቄሮ የሚባል ኦርጋናይዜሽን የለም። ኢንፎርማል ሉዝ ሊ አሶሺየትድ ሶሻል ሚዲያ ላይ በተጻፈ ነገር የሚነቃነቅና በየሰፈሩ የተወሰነ እርስ በርስ ግንኙነት ኢንፎርማል ግንኙነት ያላቸው የወጣቶች ስብስብ። ስለዚህ ይሄ የወጣቶች ስብስብ ተሰብስቦ አያውቅም። በይፋ ቁጭ ብሎ መክሮ አያውቅም። ጥያቄዎቼ እነዚህ እነዚህ ናቸው፣ ስለዚህ በዚህ መልኩ መልስ ማግኘት አለብኝ ብሎ አያውቅም። ስለዚህ ጥያቄዎቻቸው ራሱ ዝም ብለው አንዳንድ ልሂቀን አንዳንድ ጊዜ እነዚህ እነዚህ ናቸው ጥያቄዎቹ፣ ስንጠየቅ እንደዚህ እንደዚህ እንላለን ቄሮ ጥያቄ ይሄ ነው ይላሉ እንጂ ኢቨን በአራት ዓመት ፕሮቴስት ውስጥ መቼም ይሄ ነው ተብሎ በይፋ በኦርጋናይዜሽን ደረጃ በጥቀቱ ተመቆበት የተጠየቀ ጥያቄ ነው ግን ወጣቱ መሮት አነጸ ወጣቱ ጭቆና በቃኛ አለ። ዳውን ዳውን ወያኔ ብሎ ያወጣት እዛ የኢሬቻው የልጭት ጊዜ ሲጮህ እና ከዛ ሌሎች ማብረት ዳውን ዳውን ወያ ወያኔ ውረድ ነው ብቻ ያለው ማለት ነው። ስለዚህ ወያኔ ውረድ ማለት ምን ማለት ነው? ጥያቄ ኦሮሚያ ክልል ውስጥ የሚያምስ ወጣት ወያኔ ውረድ ሲ ምን ማለት ነው? እነዛ ጥያቄዎች ግን በቅጡ አርቲክል የተደርገዋል። እያንዳንዱ ወጣት እየሰበሰብሽ መንገድ ላይ አንተ ምንድነው ጥያቄ አንቺስ ምንድነው ጥያቄ ምናምን እያሹ ጠቂያቸ ተመሳሳይ መልክ ይገኛል ብሎ ማሰቡ ራሱ የተሳሳተ ነው። ስለዚህ ኦርጋናይዜሽን የለም። Yeah, I can work with This oh, I didn't know. በኢትዮጵያ ከ1960ዎቹ ጀምሮ የተማሪዎችና የወጣቶች ፖለቲካዊ ተሳትፎ በየጊዜው በሀገሪቱ ላይ ተጽዕኖችን ሲያሳርፍ ቆይቷል። ካለፉት አምስት ዓመታት ወደዚህም ወጣቶች በየክልሎቻቸው የሚያደርጓቸው ፖለቲካዊ ተሳትፎዎች ጨምሯል። የወጣቶቹ ትግል ከሶስት ዓመታት በፊት በኢህአዴግ ውስጥ የመጣውን አስተዳደራዊና መዋቅራዊ ለውጥ ጨምሮ የሲዳማን ክልል እስከ መሆን ድረስ ላሉት ሀገራዊ ለውጦች አብይ ሚና እንዳለውም ይነገራል። ይሁንና በተለያዩ ዩ ክልሎች ወጣቶች የሀገርን ሀብትና ንብረት በማውደም መንገድ በመዝጋት ወደ ሌላ ክልል የሚጓጓዙ ንብረትና እህልን በማገድ እንዲሁም ሌላኛው ብሔር ላይ ያነጣጠረ ጥቃትን በማድረስ ይከሰሳሉ። አቶ በፍቃዱ ኃይሉ ይሄ ሁሉ ሊሆን የቻለው ወጣቶቹ በሕጋዊ መንገድ ሳይደራጁ በስሜት ብቻ እየተነዱ እንዲወጡ በሚያደርጓቸው የፖለቲካ ልሂቃን ሳቢያ ነው ይላሉ። ባህል ኢትዮጵያ ውስጥ የለም። ሲቪል ድርጅቶች ቢሆኑ ተቋማት ቢሆኑ ኖሮ ለምሳሌ የሀላፊነት ስሜት ስለሚሰማቸው እንደዚ አይነት እርምጃ አይወስዱም ነበር። አሁን ግን ማን ምን አደረገ፣ እንዴት አደረገ፣ ለምን አደረገ የሚለው ምንም ተጠያቂነት የለም። ማቀድ የለም፣ መፈጸም የለም። ዝም ብሎ ብቻ እንዲ ብሎ የሆኑት ፓትሪያ ተፈዋላት መመለስ ወይም ተቃውሞ ካሰሙ በኋላ መመለስ ነው። ለዚህ ነው ተቋማዊ ቅርጽ አለመኖሩ ለዚህ ሁሉ በጊዜ ወደ ጊዜ እየተባባሰ ለመጣን ነውጥ እየዳረገ ያለው ማለት ነው። እና የፖለቲካ ሊቃሉ ጥሪዎችን የሚያስተላልፉበት ነገር ለዚህ አስተዋጽኦ ያበረክታል። በብዛት የሚያሰልፏቸው እና አደባባይ የሚያወጧቸው በቅጡ ታስቦበት በታቀደ የተቃውሞ እንቅስቃሴ ሳይሆን በስሜት የተፈነቀለ ወይም በቁጣ የተቀሰቀሰ ተቃውሞ ነው። ስለዚህ ቁጣ እና ተቃውሞ ሲቀላቀሉ ነውጥ መከሰቱ ብዙ የሚያስገርም ነገር አለ። በየክልሉ ያሉ ከ16 እስከ 24 ዓመት የዕድሜ ክልል ውስጥ ያሉና ሰፊ ፖለቲካዊ ተሳትፎ የሚያደርጉት እነዚህ ወጣት ቡድኖች የመደራጀት ተነሳሽነት ቢኖራቸው እንኳን ከእድሜያቸው አንጻር በሲቪል ማህበር ለመደራጀት የሚያስፈልገው እውቀት እንደሌላቸው የሚያነሱት አቶ በፍቃዱ ለዚህ ደግሞ ኃላፊነቱን የሚወስዱት መንግስትና መጠቀሚያ የሚያደርጓቸው የፖለቲካ ልሂቃኑ እንደሆኑም ይጠቁማሉ። እነዚህ ኢመደበኛ የሆኑ የወጣ ህብሎች በኢመደበኛነት ተደራጅተው ሁልጊዜ እየተቃወሙ እንዲኖር ማድረግ ራሱ በጣም አደገኛ ነው። አንደኛ፣ ለነሱ ሁለተኛ፣ ለሀገር ቢሆን ማለት ነው። አሁን እንደምናያቸው ስርዓት አልበኝነቶች እየዳረገ ያለው ይሄ ግን፣ ኢመደበኛ ሆነው እንዲቀሩ መፈረጉ ማለት ነው አንድም የፖለቲከኞችን ጥያቄ አንግቦ አደባባይ እንዲወጡ እና መስዋዕትነት እንዲከበሉ ይደረጋል። ነገር ግን ትንሽ የለውጥ ስስት ኖሮ ከላይ ሊቃኑ እየተደራደሩ ለነሱ ግን ትሩፋት የለውም ማለት ነው። ከዛ የፖለቲካ ሊቃኑ መለሰው በተቆራረጉ ቁጥር እየመጣ ያለው ለውጥ ባላረካቸው ቁጥር መለሰው ሞቢላይዝ ያደረጓቸው ጥቅሙ ይቀጥላሉ ስለዚህ በጣም ለሀገር የሚጎዳል ለነሱም ቢሆን ይጎዳል ማለት ነው። መደራጀታቸው ግን ለመደራጀት የተወሰነ ተነሳሽነት ብቻ ሳይሆን እውቀት የሚያስፈልል፣ እንዴት ነው የሚደራጁት፣ ከዛ በኋላ አላማ መቅረጽ ምናምንና ለዚህ ብቃቱ የላቸውም። የሚያግዛቸውም የለም። መዋቅራዊ ድጋፍ የተደረገላቸው መንግስት ይሁን ከደገና ሌሎቹ፣ እንዲሁም ለተለያዩ የፖለቲካ አላማ ያሰለፏቸው ልሂቃን የሚደራጁበት መንገድ አላመቻቹላቸው መንገድ አደረጉላቸው ትምህርት አልሰጧቸው ድጋፍ አላደረጉላቸው እንጂ በአሁኑ ሰዓት ጥሩ የተባለ የተመዘገበ የሲቪል ማህበር መኖር ነበር። ለዲሞክራሲ ሁ ለነፃነት ሁ ለሌላ ዓላማ ከታገለ እና ያ የጠቅልለት አላማ ዲሞክራሲያዊ ከሆነ ያን በአንድ ጀንበር አይገኙም። የሆነ የስርአት ለውጥ የሰዎች ለውጥ ስላለ ስለዚህ ያንን ከግብ ለማድረስ በተደራጀ መልኩ የሚሰሩበት የተጠናከረ መዋቅር ተቋማዊ አሰራር ይኖር ዘንድ ያንን በማህበር ማስመዝገብ በጣም ያስፈልግ ነበር። በተመሳሳይ ሌሎች ክልሎች፣ ሌሎች ዞኖች ውስጥ እንደዚህ አይነት ነገር ማድረግ ያስፈልግ ነበረ እና ግን ያንን ማድረግ አልተቻለም እና ወጣቶቹ ብቻቸውን ደግሞ ይሄንን ማድረጋቸው ተቋም ከሆኑ መንግስትን ተጠያቂ የማድረግ አይላቸው ከፍተኛ ይሆናል መዋቅራዊ ይዞታቸው ይጠናከራልና ለመንግስት ቢሆን ፈታኝ ነው ነው። ስለዚህ በመንግስት መንግስትም ሊያገለግል ይችላል። የመደበኛ ቡድን በሆኑ በህገወጥነት ለማሰር ለመቅሰስ። የወጣት ቡድኖቹ ጥያቄያቸው ተሰሚነት እንዲኖረው እና ሁሌም የጥፋት ኃይልና የፖለቲካ ልሂቃን መጠቀሚያ ላለመሆን መደራጀታቸው አስፈላጊ ነው የሚሉት አቶ በፍቃዱ ወጣቶቹ በሲቪል ማህበራት ቢደራጁ የሚያገኟቸውን ጠቀሜታዎች እንዲህ ያነሳሉ። ወጣቶቹ እንግዲህ ሲቪል ማህበራትን ቢመሰርቱ የሚጠቀሙት አንደኛ ተቋማዊ በሆነ መንገድ ስራቸውን መስራት ይችላሉ። መንግስትም ይሁን ሌላ አካል እንዲሁም እንዳሰኘው ሊያዋክባቸው አችል። ምክንያቱም በሕግ የሚታወቁ አደረጃጀታቸው ግልጽ ስለሆነ ስራቸውን በግልጽ የሚሰሩ እና በተደራጀ ሁኔታ ክለውቅታ ግብ ሊያደርጉ ግብ ሊያደርሱ የሚችሉበት ሁኔታ ስላለ ማለት ነው። በሌላ በኩል ተቃዋሚዎችም ቢሆኑ አላማ ብለው ያነገቡት ነገር ወይም ደግሞ ከመንግስት ከገዥው ፓርቲ ለይቶናል የሚሉትና ተቃዋሚ ያደረጋቸው አላማ ምናልባት በእነዚህ በሲቪል ማህበራቱ ሊቀለቀል ይችላል ስለዚህ ተመጋጋቢ ነው የሚሆነው ማለት ነው የሲቪል ማህበራት ለምሳሌ የፖለቲካ ተቃዋሚ ፓርቲዎች አመራሮች ሲታሰሩ የሲቪል ማህበራት ናቸው የፍርድ ሂደቱን የሚከታተሉት የሰብአዊ መብት ጥሰት ደርሱባቸው ከሆነ የሚያጋልጡ ወዘታል የምርጫዎች ሲካሄዱ ምርጫዎቹ ለማንም ያላደሉ ፍትሃዊ መሆናቸው? የሚታዘቡት እነዚህ ሲቪል ማህበራት ናቸው እና በርካታ ሲቪል ማህበራት መኖራቸው፣ እነዚህም የወጣቶች ቡድኖች በተለይም ደግሞ የክልሎችን የዞኖችን መብቶች ያስጠብቃሉ ይታመኑላቸዋል ተብሎ የሚታመኑ ከሆነ ሲቪል ማህበራት መመሰረታቸው አቶ በፍቃዱ ኃይሉ ሲያጠቃልሉም የወጣት ቡድኖቹ ከስሜታዊነት በመውጣትና በማህበር በመደራጀት የሚያቀርቧቸው ጥያቄዎች በፖለቲካ ስነ ምህዳሩ ላይ ዘላቂ ለውጥ ለማምጣት የሚያግዝ መሆኑን በመጥቀስ በተለያዩ ክልሎች ያሉና ፖለቲካዊ ንቃት ያላቸው ወጣቶች ቆም ብለው ሊያስቡበት እንደሚገባም ጠቁመዋል። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ። ክቡራትና ክቡራን አድማጮች ለምሽቱ ያሉን ዝግጅቶች እነዚህ ነበሩ። ቁም ነገር እንደቀሰማችሁባቸው፣ ዘናም ያደረጓችሁ እንደነበሩ ተስፋ እናደርጋለን። የምሽቱ ፕሮግራማችን በዚሁ ይቋጫል። በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፍ የቆየው የእሁድ ምሽት ፕሮግራማችን በዚሁ ያበቃል። ሳስተናግዳችሁ የቆየሁት ቆንጂ ይታየነኝ። ፕሮግራሙን ብርሃን ኃይሉ አቀናብራለች። ነገ ሰኞ በሶስት ሰዓት ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በሰላም ደሩ።